የባለ ብዙ ቀለም ሐሳቦች መናሪያ፣ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ አድማጮቻችን፣ በሳምንቱ ከተላለፉ የጋቢና ቪኦኤ መሰናዶዎች የተወሰኑትን በድጋሚ የምናስደምጥበት ሰዓት ላይ ተገናኝተናል። የተመረጡ ሙዚቃዎችንም አብረን እንሰማለን። አብሬያችሁ የማመሸው ሀብታሙ ስዩም ነኝ። በኮሮና ቫይረስ ስጋት ውስጥ ያሉ በውሃን ቻይና የሚኖሩ ተማሪዎችን በገንዘብ ለመደገፍ እንዳቀደ የኢትዮጵያ መንግስት በሳምንቱ መጀመሪያ ላይ አስታውቀዋል። የተማሪዎቹ ወላጆች ግን ቅሬታ እያሰሙ ነው። ኤደን ገረመው። በቻይና ውሃን የጀመረው የኮሮና ቫይረስ ስርጭት በይፋ መዘገብ ከተጀመረ በስድስት ሳምንታት ተጠግቷል። እንደ የዓለም የጤና ድርጅት መሰረት 26 የሚሆኑ ሀገራት በቫይረሱ የተያዘ ሰው እንዳገኙም አስታውቀዋል። ቫይረሱ በአደገኛ ሁኔታ ከሰው ወደ ሰው ባለው ስርጭት ሳቢያም የቫይረሱ መነሻ ናት ተብላ የምትታሰበውና ወደ 11 ሚሊዮን የሚጠጉ ነዋሪዎች ያሉባት የቻይናዋ ከተማ ውሃን እንቅስቃሴዋ ተገድቧል። በዚህ መሀል በቻይና የሚገኙ ወደ 300 ኢትዮጵያውያን ተማሪዎችም ባሉበት እንዲቆዩ ተደርጓል። ይሁንና ተማሪዎቹ አሁን ያለንበት ሁኔታ አስጊ በመሆኑ መንግስት ካለንበት እንዲያወጣም በማለት እየጎተጎቱ ይገኛሉ። ይህም በተመለከተም በቻይና የኢትዮጵያ አምባሳደር ተሾመ ተው ጋጋ ደውለን ነበር። አምባሳደሩ የተማሪዎቹን ከውሃን መውጣት በተመለከተ እስካሁን ምንም አዲስ ለውጥ እንደሌለ ና ኢትዮጵያውያን ብቻ ሳይሆኑም ወደ አራት ሺህ የሚጠጉ አፍሪካውያን ተማሪዎች በውሃን ከተማ እንደሚገኙ ጠቅሰው ተማሪዎቹ አሁን ባሉበት ሁኔታ ለምግብና ለሌሎች እንደፊት መሸፈኛ ጭንብል ያሉ መሳሪያዎችን እንዲገዙ ለመደገፍ እንዲረዳ ከመንግስት ለሶስት መቶ ተማሪዎች ለሁለት ወራት የሚቆይ የሁለት መቶ ዶላር ድጋፍ ጠይቀው እንደተፈቀደላቸው ገልጸዋል ኮሮና ቫይረስን በተመለከተ ያሉት ዴቨሎፕመንቶች በዋናነት ያው አሁን ቢሆን የመከላከልና መስራ ላይ ከተማሪዎች ማህበር ጋር ነው እንደዚ የጋራ መድረክ ፕላትፎርም ፈጥረን እስካሁን ድረስ ባደረግናቸው ነገሮች ዙሪያ፣ አሁንም ባሉ ችግሮች ዙሪያ ወደፊትን ኮሚኒኬሽናችን እንዴት መቀጠል እንቻላለበት፣ እንዴት በጋራ ተግዳሮት መሻገር እንችላለን የሚል ውይይት አድርገናል። ከዛ ጋር ተያይዘው ድንገት የመጣ ቫይረስ ወረርሽኝ በመሆኑ ምክንያት ተማሪዎች እዛ ባሉበት ቦታ ራሳቸውን ለመከላከል እና ቫይረሱ ምክንያት በከተማ ተከሰተ አንዳንድ የምግብን የአቅርቦት ውጥረት አበር ለተጨማሪ ወጪ የተዳረጉበት ሁኔታ ስላለ ተማሪዎቻችንን ለመደጎም ለማገዝ የሚያስችል የገንዘብ ድጋፍ ስድስት እንዲያደርግ ጠይቀናል። ያቀረብነው ጥያቄን ተከትሎ መጥቶ አሁን ከተማሪዎች ማህበር ጋር ገንዘቡን በየአካውንታቸው ለመላክ የዝግጅት ስራ ጨርሰን አካውንታቸው እንዲደርስ እናደርጋል በሌላ በኩል የተማሪዎቹ ወላጆች በውጭ ጉዳይ ሚኒስቴር እና በጠቅላይ ሚኒስቴር ቢሮ ተገኝተው ልጆቻችን እዚህ መጥተው ማቆያ ይግቡልን ሲሉ ተማጽነዋል አሁን ላይ ገንዘቡ ምንም አይነት መፍትሄ አይሆነንም ሲሉ ይገልጻሉ እኔ ስሜ የጉና ወርቅ ሀሰን ይባላል የድሬዳዋ ነዋሪ ነኝ ልጄ ሱራፌል ወንደሰን በዛን ከተማ የሶስተኛ ዓመት ኢንጂነሪንግ ተማሪ ነው እና የኛ ሀሳብ ሁሉንም ተማሪ በመወከል ነበር። እሱ በጣም ከባድ ችግር ላይ ነው ያሉት። ወደ ሀያ አምስት ቀን ገደማ ይሆናቸዋል። ከዶርም አይወጡም፣ በራ አይከፈትም፣ መስኮት አይከፈትም። በቀን አንድ ጊዜ ነው የሚበሉት። ከባድ ችግር ላይ ነው ያሉት። እንደሚነቁ ከሆነ ኘዋለሁ በሚጠይቀኝ ጥያቄ እናንተ ጠይቁልን ነው። አሁን እኔ ከድሬዳዋ መጥቼ አዲስ አበባ ላይ ነው ያለሁት። ውጭ ጉዳይም ሄደን ነበረ ወደ ጠቅላይ ሚኒስትር ቢሮ ሄደን ነበር። በብዙ ሆነን ወላጆች ሆነን ወደ መቶ አካባቢ እንሆናለን። አሁን ዓርብ ዕለት የሄድነው ከዛም በፊት ማክሰኞ ዕለት በግሌ ሄጄ የነበረ ውጭ ጉዳይ ቆንስላ ጽሕፈት ቤት ማለት ነው። ቅጽ ተሰጠኝና እዛ ቅጽ ላይ ሞላው ያው ልጆቹ ወደ ሀገር ይመለሱ ጊዜ ወደ ሀገሩ ይመለስ የሚል ነው። የመንግስት ይተባበረና ወደ ሀገራችን እንመለስ ነው ይመስል ጥያቄ እኛም ወላጅ እንደመሆናችን መጠን በድጋሚ እንደገና ተሰብስበን ሰይለታ ጠቅላይ ሚኒስትር ቢሮ ነበረ ይሄድ ነው። ከዛ እንግዳ መቀበያ ክፍል ገብተን የተወሰኑ ልጆች ናቸው ገብተው ያናገሩት ፍትሪ ጠቅላይ ሚኒስትር የሚጻፉ ተብሎ ያ ተጻፈ ተሰራና ያ ተሰጥቶ ነበረ። ከዛም በኋላ እንግዲህ በቴሌግራም ላይ መልሱን እንሰማለን ተባብለን ተለያየን። በግል የምልሽ ልጆቹ ወደ ሀገራቸው ይመለሱልን ነው። በቃ በራሳችንም ወጪ ቢሆን ልጆቹ ወደ ሀገራቸው ይመለሱ። ይሄ ነው በቃ ጥያቄ እና የኢትዮጵያ መንግስት፣ ዜጋውን የሚወድ መንግስት ስለሆነ ማጸነዋሉ ልጆቹን ወደ ሀገር ይመልስልን ይ ማጸነዋለሁ። ስሜ ቶፊቅ ሀሰን ይባላል። እጅ በሸዋንግ ሶስተኛ ተማሪ ነው። አሁን በአሁኑ ሰዓት ደሞ መንግስት በቀለል የሚሆን ገንዘብ ለመስጠት ቃል ገባላቸው እነሱ ገንዘቡን ምንም አንፈልግም ምንም አያደርግልን። ከዛ ለምግብ የሚሆነው ምግብ የሚያገኙት በሳምንት አንድ ቀን ፈቀድላቸው ከትምህርት ቤቱ ያኛውንም አራትና አምስት ኪሎሜትር ሄደው የሚጠፉት። በተለይ ደግሞ እኔ ልጅ ያለበት ትምህርት ቤት ዳገት አካባቢ ስለሆነ ያንን አራት ኪሎ ሜትርና አምስት ኪሎ ሜትር ተሸክሞ ለመምጣት በጣም ስቃይ ነው። ምክንያቱም እዛ ትምህርት ቤቶች ያሉት ወደ ስልሳ እና ሀምሳ አካባቢ ናቸው። ሁሉም አይወጡ። ለመግዛት ለመግዛት የሚወጡት የተወሰኑ ናቸው። በሻንጣ ነው የሚገዙት። በሻንጣ ለመ ሲገዙ በጣም ብዙ ነው። ምክንያቱም ሽ ስለሚያዩ ከተማሪቻቸው ጋር ያን ሁ ተሸክመ መግባት ስቃይ ነው፣ እንደው ስቃይ ነው ያሉት። አሁን አሁን ነው መንገድ የጀመሩት። በቃ ተስፋ እየቆረጡ ነው ያሉት እነዚህ ምግብ ብቻ በልተን ምን እናደርጋለን፣ አእምሯችን ግን እየተበላሸ ነው ያሉት ነው የሚ እነሱም እኛም የምንፈልገው ምንድን ነው፣ ልጆቻችን በሰላም ይመለሱ። የሄዱት መሰዎች አገር ጠቅመ ቤተሰቦቻቸው ሊጠቅሙ ራሳቸውን ጠቅመ ነበረ፣ ግን አልሆነም። ይህ በሽታ ደግሞ በጠቅላላ በዓለም ላይ መጥፎ ደረጃ እየተወራ ነው ያለው፣ ለእኛ ብቻ አይደለም። ጠቅላይ ሚኒስትር ክሉም በደብዳቤ ሰጥተናል፣ ግን መልስ እየጠበቀ ነው። ግን መልሱ ምን እንደሆነ አልገባንም። ምንም ምንም እንሰጣለን እና እንደዚህ እናደርጋለን። በውሀን ዩኒቨርሲቲ ሁቤ ግዛት የሲቪል ኢንጂነሪንግ ተማሪ የሆነው አማኑኤል እያሱም በጭንቀት እያለቅን ስለሆነ መንግስት ወደ ሀገር ያስገባን ሲል ጠይቋል። አሁን ያለ ነው ያው። በጣም ነው የሚያስፈራው፣ በጣም ነው የሚያጨናንቀን። ጠዋት ስንነሳ የሞት ዜና ነው የሚሰማው ይህን ያክል ሰው በቀን ከዘጠና ሰባት በላይ ሰው መቶ ሰው አዲስ ሰው ሞቶ ሲባል እና በቀን ወደ አስራ አራት ሺ አዲስ ታማሚ በጣም ነው የሚጨንቀን ማለት ነው። ምንም ምግብ ሁላ መብላት አልቻልም። እኛ አሁን እስካሁን ከሀያ አንድ ቀን በላይ ስለቆየን ብዙዎቹ እንደም ሙሉ በሙሉ ጤነኛንን በምንባል ሁኔታ ላይ ነን ያለ ነው። ኢትዮጵያ አየር መንገድ አንዴ ወደዚህ እየበረረ ስለሆነ አንዴ ወስዶን ኢትዮጵያ ያስገብቶን አስራ አምስት ቀን ከዛም በላይ እንደውም ኳረንታይ ተስቀምጦን ጤንነታችን ሲረጋገጥ ለመልቀቅ ሊወስዱ በጣም ጥሩ ነው። እኛ አሁን ኢትዮጵያ ህዝብን ብዙ ጊዜ ብዙ ልጆችም ሲያወሩ እንደ ታማሚዎች ነው እየታየን ያለ ነው እና እና ሁላችንም ጤነኞች ነው። ስለዚህ እኛ ሄደን አስራ አምስት ቀን እንደውም ከዛ በላይም ኳረንተስ ገብተን እንቀመጣለን። እንመረመራለን። አስፈላጊውን ሁሉ ማድረግ ተደርጎልን ወደ ህዝቡ ቢያቀላቅሉ ጥሩ ነው ብዬ ነው ማስበው እና ኢትዮጵያ መንግስት በዚህ ዙሪያ ያለውን ነገር እስቲ ቢረዳን ለመርዳት ሊሞክር አሪፍ ነው። ይህን ጉዳይ በተመለከተ ማመልከቻ ገብቶላችኋል ወደ ተባለው ወደ ውጭ ጉዳይ ሚኒስቴር ደውለን ነበር። የውጭ ጉዳይ ሚኒስቴር የህዝብ ግንኙነት ኃላፊ አቶ ነቢያት ጌታቸው በውሀን የሚገኙ ተማሪዎች ያሉበትን የምግብና የቁሳቁስ ችግር ለማሟላት በቻይና ከሚገኘው የኢትዮጵያ ኤምባሲ ጋር በመተባበር የገንዘብ ድጋፍ ለማድረግ መፈቀዱን ገልጸው፣ የመመለሳቸውን ውሳኔ በተመለከተ ግን አሁን ላይ ምንም የሚያውቁት ነገር እንደሌለ ነግረውናል። ጋቤና ቪኦኤ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። ጎዳናን ቤታቸው ያደረጉ ወጣቶችን ወደ ሥልጠና ቦታ በማስገባት ለተሻለ ሕይወት ለማብቃት ጥረት መጀመሩን የሐረሪ ክልል ከሰሞኑ አስታውቋል። አዲስ ቸኮል ይህንን የተመለከተ ዘገባ ያሰማናል። የአረሬ ክልል የሰላምና ጸጥታ አስተዳደር ቢሮ ኃላፊ የሆኑት አቶ ናስር ዩያ ለጋዜጠኞች በሰጡት መግለጫ እንዳስታወቁት የጎዳና ተዳዳሪዎችን ሰብስበ ወደ አንድ ማዕከል በማስገባት አስፈላጊው ስልጠና እንዲያገኙ እያደረግን ነው ብለዋል። ጎዳና የሚተዳደሩ ልጆች በርካታ ጊዜ እዚህ አካባቢ ለጸጥታም ለሌላም ለተለያዩ ሱሶችም የተጋለጹ እንደ ዜጋ የቀጣው የጣፋንታ የተጨለመበት ሁኔታ ነው የነበረው። ከዚህ እንደ ጸጥታ ቢሮ የጸጥታ አካል ጋር ተቀናጅተን የእነዚህን ሰዎች ለጸጥታ ብቻ ሳይሆን ሂጣፋንታውን እንቀየር፣ ለቀጣይ ጥሩ ዜጋ እንፈጠረው፣ ከጥፋት ወደ ልማት ኃይል እናደርገው። ሁሉ ነገር መቀየር የምችለው አመራር ነው። አመራር ቁርጠኝነት ካለ ሰብአውነት ካለ የምንመራ ሕዝብ ውስጥ አንዱ እነሱ ናቸው። እድል አድርጎ አይደለም መንገድ ላይ የወጡት የእነሱን እድል የሚያስተካከለ ጠብቶ ነው። ለዚህ እንደ ጸጥታ ቢሮና ከኛ ጋር ያሉት ፖሊስ ኮሚሽን ጋር ተባብረን ወደ ሰልጠናም ወደ ማዕከል እያስገባንበት ሁኔታ አለ። ስልጠናው የጎዳና ተዳዳሪዎችን ከሱስ የመለየትና አስፈላጊውን የስነ ልቦና ድጋፍ በማድረግ አምራች ዜጋ እንዲሆኑ ያስችላል ብለው እንደሚጠብቁ አቶ ናስር ገልጸዋል። ስልጠናው ከሐረማያ ዩኒቨርሲቲ ጋር በመተባበር እየተሰጠ ነው የሚሉት አቶ ናስር ስልጠናውን እየወሰዱ ያሉትም ሁለት መቶ ሰማኒያ ገደማ ጎዳና ተዳዳሪዎች መሆናቸውንም ገልጸዋል። ከሐረማያ ዩኒቨርሲቲ ጋር ተባብረን ስልጠና ያሰጠንበት ሁኔታዎች ነው ያሉት። አሁን ጥሩ ሂደት ላይ ነው ያሉት። ትምህርቱ ሳምንት ሆኗል። ከጀመሩት ወደ ሶስት መቶ ሃያ ነው የነበሩት እንደ አጋጣሚ ከያዝን በኋላ ቤተሰብ መቶ አርባ ስድስት አካባቢ የወሰዱበት ሁኔታዎች አሉ። ወደ ቤተሰብ የተቀላቀለበት ሁኔታ አለ። ሁለት መቶ ሰማንያ አካባቢ አሁንም የእኛ ጋር ነው ያለው። የተለያዩ ድርጅቶች ጋር በመተባበር የሳይኮን ትምህርት የሰጠ ነው። አሁን ከሱስ ከለየን ሕፃኖች ወደ ህብረተሰብ መመለስ የሚችሉን ከህብረተሰብ ጋር የመቀላቀል ስራ የመሰራት ስራ ነው የምንሰራ። ትላልቆች የቀጣይ ህጻ ፋንታን ማስትሽ ወይም ከሱስ ሳይሆን ወደ ሀብት የምንቀይርበት ሁኔታ እንፈጥራለን ብለን በቁርጠኝነት እየሰራ እነዋለን። የስልጠና ማዕከሉን የክልሉ ርዕሰ መስተዳድር አቶ ወርድን በድሪም ሄደው መጎብኘታቸው ተገልጿል። በስልጠናው እየተሳተፉ ያሉት የጎዳና ተዳዳሪዎችም ስልጠናው ከሱስ ለመላቀቅ እየረዳቸው መሆኑን ይገልጻሉ። ወጣቱ አብድ ጀባር እንዲህ ይላል። በጎዳና የወጣሁት አንድ አመት ነው። እናቴ ነው ከአገሬ አመጣችኝ። እንጀራ አባት ጋር ተጣልቼ ወደ ጎዳና የወጣሁት ውጭ እያለን በጣም መጥፎ ነገር ነበር። ማሽም እንጠጣለን፣ ሲጃራም እንጠጣለን። በቃ ሁሉም ነገር እናደርጋለን። ፈርሾም እየቀራ ብርጭቆስ እየቀራም እንጠጣለን ማለት ነው። የቀራ ማለት ነው። ማሽ የሚጠጣበት ገንዘብ ከአጠር አንድ እንገዛለን ነበር። እዚህ ከገባሁ በኋላ በጣም ደስ ይላል። ምግቡም ደስ ብሎኛል። ተምሬ በቃ የሆነ ነገር ላይ ማድረስ እናቴን ከፍ ማድረግ እኔም ከፍ ማለት እንፈልጋለሁ ማለት ነው። አሰፋ ስለሺ የተባለ የጎዳና ተዳዳሪም ተመሳሳይ ተስፋ አለው። እኔ ስሜ አሰፋ ስለሺ ይባላል። የመጣሁት ከባሌ ጎባ ነው። እዚህ የሀረር ከተማ ውስጥ ለብዙ ጊዜ ቆይቻለሁ። ለአንድ ለስድስት አመት በዚህ በስድስት አመት ውስጥ አራቱን አመት በስራ ላይ ነው ያሳለፉት ሁለትን አመት ደግሞ ህመምም ስለነበረብኝ መስራትም ስላልቻልኩኝ ያው በጎዳና ህይወት ላይ ነው ያለሁት። የተገኘውን እየበላሁኝ የተገኘውን እየጠጣሁ ነው። ብዙውን ጊዜ በረንዳ ላይ ነው የምተኛው። እዛ ሚካኤል አካባቢ፣ ስላሴ አካባቢ እዛ ስላሴው አካባቢ ነው የምተኛው የነበረው እና ብዙ ውጭ በምትተኛበት ሰዓት ላይ ጎዳና ስትሆን ደግሞ ብዙ አመሎች አሉ። እኔ በዚህ አጋጣሚ ጫት እንኳን ሱስ የለብኝም። ሲጋራ ጭስ አለው እንደገና ደግሞ አረቄ በጣም ተጠቃሚ ነኝ። በአጋጣሚ እዛው ስላሴ በተኛውበት ነው የተያዝኩትም። ከዛ ከመጣሁ በኋላ እዛ ጣቢያ፣ ሸንኮር ጣቢያ አንድ ቀን ያድር ነው። በሁለተኛው ቀን ነው ወደዚህ የመጣ ነው። ጠናው መጀመሪያ አካባቢ ያለመቀበል ሀሳቡም ነበረን። ብዙ ረብሻን ብጥብጥም ነበረ። የእውነትም መስሎ አልታየንም ነበረ። በሂደት በሂደት ግን አስተማሪዎቹ ለእኛ የነበራቸው ትልቅ ትኩረት፣ እንዲያምኑን እስከ መሐላ ድረስ ወላሂ ለአዚም ከሪም እያለ ነበር ያስተማረን አንደኛው፣ በተለይ ከልባቸው እንደሆነ አረጋግጠናል። እዚህ አሁን ለደረስንበት የእነሱ ትልቅ ትልቅ ትልቅ ሚና ተጫውተዋል። እዚህ ደግሞ ባህሪያችንን አስተካክለን የወደፊት ዓላማችን ምን እንደሚሆን በየጊዜው እየበሰለን እንድንመጣ አድርገውናል። ከነሱ ብዙ ትምህርትና እውቀት አግኝተናል። አሁን እኔ ባለኝ ሀሳብ መሰረት ከዚህ ስልጠና ወጥተን የራሳችንን የሆነ ስራ ሰርተን አገርንም ወገንንም የምንገነባ የምንጠቀም ዜጎች እንደምንሆን ሙሉ በሙሉ እርግጠኝነት መናገር ይችላል። በአረሪ ክልል በቅርቡ የጥምቀት በዓልን ተከትሎ በተነሳው ረብሻና ግጭት የጎዳና ተዳዳሪዎችም የራሳቸው አፍራሽ ሚና ነበራቸው ብሎ የሚያምኑ የከተማ ነዋሪዎች በርካታ ናቸው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ከተወዳጁ የካሜሮን ኮከብ ዌስ አለን ሙዚቃ ተመልሰናል። ጋቢና ቪኦኤን ነው በማዳመጥ ላይ የምትገኙት። የሰላም ሚኒስቴር በቅርቡ በሺዎች የሚቆጠሩ ወጣቶች የሚሳተፉበትን የኢትዮጵያ በጎ ፈቃድ የማኅበረሰብ አገልግሎት መርሃ ግብርን እንደሚጀምር አስታውቋል። ሙክታር ዲማል የፊድሪ ሰላም ሚኒስትር ከተለያዩ ባለድርሻ አካላት ጋር በመተባበር የኢትዮጵያ ብሔራዊ በጎ ፍቃድ ማህበረሰብ አገልግሎት ፕሮግራምን ከፊታችን በሚመጣው እሁድ ለሕዝብ እንደሚያበስር አስታውቋል። የዚህ ፕሮግራም ታላሚ የሆኑት የከፍተኛ ትምህርት ተቋማትና ከቴክኒክና ሙያ ኮሌጅ ተመርቀው ስራ በመፈለግ ላይ የሚገኙ ወጣቶች መሆኑ ተነግሯል። ወጣቶቹ በበጎ ፍቃድ መስጫ ጊዜያቸው ከትውልድ አካባቢያቸው ርቀው የሌላውን እሴትና ባህል በሚለምዱበት መንገድ በስብጥር ይከናወናል ተብሏል። በሰላም ሚኒስቴር የተጠሪ ተቋማትና ስትራቴጂክ አጋርነት ማስተባበሪያ ጽሕፈት ቤት ዳይሬክቶሬት ጀነራል ዳይሬክተር ወይዘሮ አስማረዲ ይህንን ሀገራዊ የበጎ ፍቃድ ፕሮግራም በዚህ ደረጃ ማቅረቡ ለምን እንዳስፈለገ ጠቅሰዋል። የላውንቺንጉ ትልቁ ለውጡ ምንድነው? ለዚህ ፕሮግራም አንደኛ መንግስት የራሱን ኃላፊነት ይወስዳል። ሁለተኛ በዛን ቀን የሚጠሩ ሁሉም በዚህ ፕሮግራም ኃላፊነት አለባቸው። የሚሉ አካላትን ሁሉ ለጥሪው መድረስ ባንችልም፣ ነገር ግን የተወሰነ አካላት ተገኝተው በዛ እለት ኃላፊነታቸውንም በዛውም ቆጥረው እንዲወስዱ አንድ አጋጣሚ ስለሚሆን ነው ማለት ነው። በዚህ በበጎ ፍቃደኝነት የማህበረሰብ አገልግሎት ላይ ለመሳተፍ ከ116 ሺህ በላይ በጎ ፍቃደኞች መመዝገባቸውን ሰላም ሚኒስቴር አስታውቋል። በዚህ ዙር ለ10 ሺህ ወጣቶች ስልጠና የተዘጋጀ መሆኑንም ተገልጿል። ስልጠናውን በተመለከተ የአዲስ አበባ ዩኒቨርሲቲ ኤክሰለንሲ ሊፕ ትሬኒንግ ኮንሰልታንሲ እና ሴንተር ፎር አፍሪካን ሊደርሺፕ ስተዲ አብረው በመሆን እንደሚያሰለጥኑ ተነግሯል። ይህ ስልጠና ከግብረ ገብ አንስቶ እስከ ሙያዊ ትምህርት ድረስ የሚቀሰምበት መሆኑንም ኤክሰለንሲ ሊፕ ትሬኒንግ ኮንሰልታንሲን ወክለው የተገኙት ኡስታዝ ያሲን ኑሩ ተናግረዋል። ሶስት ነጥቦች ላይ እነዚህ ወጣቶች የተሻለ ዜጋ የሆናል ቅድሜ ነደፍ ነው። አንደኛ፣ በሀገራቸው ፍቅር ያላቸው እና ለውጤታማነት የሚነሳሱ ወጣቶች እንዲሆኑ ነው። ሁለተኛ፣ ፊዚካሊ ፊት የሆነ ከሱስ የጸዱ የነቁ ወጣቶችን ማምረት ነው። ሶስተኛ፣ ፐርሶናል ዲቨሎፕመንት ኮርሶችን በጣም በብዛት ይወስዳሉ። ምናልባት እስከ 14 የሚሆኑ ሊደርሺፕ ስትራቴጂክ ቲንኪንግ ማይንድ ሴት የተለያዩ የምንላቸው ፓኬጆችን በዚህ ሁለት ወር ውስጥ እነዚህ ወጣቶች ይወስዳሉ። እነዚህ ኮርሶች ብቁ ያረጋቸዋል። ከተመረቁ በኋላ ስራ መይዞ ሳይሆኑ እነዚህ ወጣቶች ስራን ክሬት የሚያደርጉ ሊደሮቹ እንዲሆኑ ማለማችን። የበጎ ፍቃድ ማህበረሰብ አገልግሎት ፕሮግራም ስልጠና ተሳታፊዎች የስልጠና አገልግሎት ቆይታ ጊዜ ለአንድ ዓመት ከሁለት ወራት መሆኑን ተነግሯል በአጠቃላይ ከአገልግሎት ጊዜ ውስጥ ሁለት ወራት በስልጠና ማዕከል የሚቆዩበት መሆኑንም የተገለጸው ሴንትር ፎር አፍሪካን ሊደርሺፕ ስተዲ በመወከል የተገኙት አቶ ቴዎድሮስ ታደሰ ድርጅታቸው ላለፉት ስምንት ዓመታት የአፍሪካ ሕብረት በጎ ፈቃድ ወጣቶችን ሲያስተባብር መቆየቱንና በተለያዩ አጋጣሚዎች የቀሰመውንም ልምድና ትምህርት ለኢትዮጵያ ወጣቶች እንደሚያካፍል ገልጿል። ሁላችሁም እንደምታውቁት ወጣቶች ከተመረቁ በኋላ ስራ ለመቀጠር በሚፈልጉበት ጊዜ የመጀመሪያው አብዛኛው ጥያቄ የስራ ልምድ የሚል የስራ ልምድ የላቸው ስለሆነ ብዙ ሰው አይቀጥላቸው። ዩናይትድ ኔሽን ደቨሎፕመንት ፕሮግራም በዩኤንቪ በሚባለው ፕሮግራም ውስጥ ሊሰራ የሚሞክረው ወጣቶችን በማሳተፍ እንዲህ ባለ በቮለንተሪዝም ውስጥ አንድም ማህበረሰባቸው እያገለገሉ እነሱ ደግሞ የስራ ባለልምድ እንዲሆኑ ማገዝ ነው። ስለሆነ በዚህ ፕሮግራም ውስጥ የሚመጡ ሰዎች በዚህ ፕሮግራም ካለፉ በኋላ ሬዚሜያቸው ላይ ሲቪያቸው ላይ ሲጽፉ ባለምን ሆኑ ማለት ነው፣ ባለስራ ልምድ ሆኑ ማለት ነው። የስራ ኤቲክስ አላቸው፣ የስራ ዲስፕሊን አላቸው። ምንም ልምድ ከሌለው ሰው በጣም ይበልጣሉ፣ ይሻላሉ። ይህን በማድረጉ ይሄ ሚኒስቴር መስሪያ ቤት በጣም ብዙ ኢምፕሎየብል ወርክ ፎርስ ፈጠረ ማለት ነው፣ መቀጠር የሚችሉ ወጣቶች። በዚህ በብሔራዊ የበጎ ፍቃድ ማህበረሰብ አገልግሎት ፕሮግራም ላይ አምስት ግለሰቦች በጎ ፍቃድ አምባሳደርነት ተሹመዋል። በሜሪጆ አገልግሎት የምትታወቀዋ ሲስተር ዘቢደር ዘውዴ፣ በተለያዩ መንገዶች ወጣቶችን ሲያሰለጥን የነበረው ፓስተር ዮናታን አክሊሉ፣ ኡስታዝ ያስ ሲኖሩ ሲኑሩ፣ ወይዘሮ ፊልሰን አብዱላሂ የተጠቀሱ ሲሆን ሌላው አምስተኛ ሰው ደግሞ በሚመጣው እሁድ መክፈቻ ፕሮግራም ላይ እንደሚገለጽ ተነግሯል። ፓስተር ዮናታን አክሊሉ ወጣቶች ሀገርን ለማገልገል እድል ማግኘታቸው መታደል መሆኑን ነው የሚገልጹት። በእኛ አገር ከጥቂት ጊዜ በኋላ የተለመደው ነገር ውጤቱን እንጂ ውጤት የሚገኝበትን መንገድ ያለመፈለግ ችግር ነው። ብዙዎቻችን ውጤቱን እንፈልጋለን፣ ውጤቱ የሚገኝበትን መንገድ ግን እንፈልጋለን። ከዚህ አንጻር የበጎ ፈቃድ አገልግሎት ከፖለቲካ ከሃይማኖት፣ ከዘር ሳጥን የወጣ ስለሆነ ቲንክ አውት ኦፍ ቦክስ የሚለው አስተሳሰብ ስለሆነ የበጎ ፈቃድ አገልግሎት ሀገርን የሚያስተሳስር ሰው ከሰፈሩ ከብሔሩ ወጥቶ በሰብአዊነት ማንንም መርዳት እንዲችል ጉልበት የሚፈጥር ነው ብዬ አስባለሁ። ከዛም ጋር ተያይዘው ደግሞ ብሔራዊ ኩራት የሚፈጥር ነው። እንደዚሁም ለወደፊት ኃላፊነት የሚሰማው ሀገሩን የሚወድ የችግር አካል ሳይሆን የመፍትሄ አካል መሆን የሚስማማው ማህበረሰብ ከመፍጠር አንጻር የበጎ ፈቃድ አገልግሎት በጣም ወሳኝና አስፈላጊ ይህ የብሔራዊ በጎ ፍቃድ ማህበረሰብ አገልግሎት ሀገሪቷ የጀመረችውን ሁለንተናዊ ለውጥ እንዲሳካና ከድህነት ከግጭትና ማህበራዊ ቀውሶች ሙሉ በሙሉ ተላቃ የሰለጠነ ማህበረሰብ ሰላሙ የተሟላና ደስተኛ ዜጋን ለመፍጠር መሰረት የሚጥል መሆኑን ሰላም ሚኒስቴር ገልጿል። ለአሜሪካ ድምፅ ሙክታር ጀማለኝ ከአዲስ አበባ በዚህ በዋሽንግተን ዲሲና አካባቢዋ የሚኖሩ ኢትዮጵያንን ንግድ ተኮር መገናኛ ሆኖ ሲያገለግል ስለኖረው አትርፍ ጋዜጣ የሚናገር ዘገባም በሳምንት ውስጥ አስደምጠናችሁ ነበረ። እነሆ በድጋሚ ከሁሉም በፊት አንድ ስደተኛ እናገኛለን። በባይተዋር ሀገር ከሥራ ሥራ የሚቀያይር የልቡን መሻት ባለማግኘቱ ውስጡን ቅርቅር የሚለው ስደተኛ ኢትዮጵያዊ በቅርቡ ከጀመረው ሥራ እንደሚቆራረጥ ልቡ ነግሮታል። ከዚያ በፊት ግን በኅትመት ዓለም ውስጥ ካለው ወንድሙ ጋር መከረ። ይሄ ጋዜጣ አዲስ አበባ ውስጥ ወንድሜ ጀምሮት ነበረ እዚህ ብዙ ኢትዮጵያውያኖች ያሉ ቀንዲሲ አካባቢ ለምን አልጀምርም በሚል ወንድሜ ጋር ተደዋወቁ በዛ ጊዜ ደግሞ እንደ ቴክኖሎጂ በቴክኖሎጂ እንደ ዛሬ ቀላል አልነበረም እንደ ሶፍትዌርም ዝም ብሎ ሊታወቅ አይደለም አሁን አንድ ሶፍትዌር ተከፍቶ ይጠቀምበታል ግን በዛ ጊዜ ክላሱን ሊወስጃሉ ይሄ ክላስ እንደወሰድኩኝ ያልኩት አልቀረም በቃ ከዛ መስሪያ ቤት ለወሰዳረ እሱን ጀመርኩኝ ያኔ ወጣት ዛሬ ጎልማሳ ሁነዋል አቶ ኤልያስ ኃይለ ኢየሱስ ስለዚህ ከዚህ በኋላ አንቱታ ጨምረን እንቀጥላለን። በወቅቱ ይሠሩበት ከነበረው ሥራ በተቀነሱ ማግስት በዩናይትድ ስቴትስ የሚኖሩ ኢትዮጵያንን የንግድ ቤቶች የሚያስተዋውቅ ጋዜጣ ለመጀመር ተነሱ። አትረፍ የተሰኘው ይሄ ጋዜጣ ነሐሴ 8 1994 በኢትዮጵያ አቆጣጠር የመጀመሪያ አትሙ ከመውጣቱ በፊት አቶ ኤልያስ በተለያዩ ንግድ ቤቶች ደጅ መጥናት አስፈልጓቸው ነበር። እንግዲህ መጀመሪያ ሲጀምር ያደረኩት ምንድነው ከእያንዳንዱ ስቴት ከቨርጂኒያ ከዲሲና ከሜሪላንድ የተወሰኑ ቢዝነሶች መረጥኩኝ እዚ አነጋገርኳቸው ከነፃ አድቨርታይዚን ልፍራላችሁ ብዬ አነጋገር ሁሉም ሁሉም ደስ ሏቸዋል በነፃ አድቨርታይዚን ከዛ አወጣው የመጀመሪያው ጋዜጣ ነፃ ጋዜጣ ነው። አራት ገጽ ነው። ላክ ኤንድ ዋይት ነው። ማደል ጀመርኩ። የአትረፍ ጋዜጣ እውን መሆን ተስፋ የሰጣቸው አቶ ኤልያስ፣ ጋዜጣው በወጣ በማግስቱ ጀምሮ ግን ፈተናዎች ይጠብቀዋቸዋል። የመጀመሪያ ሱቅ ሄጄ አስቀመጥኩ። አጋጣሚ ሆኖ እነሱ አድቨርታይዝ ያደረግኩላቸው ናቸው። ሁለተኛው ሱቅ ሲሄድ እና ሳሳያቸው ይህን ነገር ላስቀምጥ ስም የነዛኞችን አድቨርታይዚንግ አይተው የእኛ እንዴት የለም ብለው ትንሽ እንትን እንትን አሉ። ደስ አላላቸው። ከዛም በላይ ነበር ከደስ ካለ ማለትም ትንሽ ንግግርም ነበረበት እና ያን ሰዓት ተስፋ ቆርጬ በቃ ያስቀመጥኳቸውን ጋዜጦች አንስሴ በቃ ይንሰራላኩም። እንዴት አርጌ ነው ይህን ነገር የሚቀጥለው ከአሁኑ እንደዚህ ከመንገድ ነው። ሁሉን እንደ ጸባዩ እንደ አመሎ መያዝ የሚጠይቀውን ስራ አቶ ኤልያስ ከለመዱት በኋላ የደንበኞቻቸው ቁጥር መጨመሩ አልቀረም። እስከ ስድስተኛው እትም ድረስ ከማስታወቂያ አስነጋሪዎች ምንም አይነት ክፍያ ያልጠየቀው ጋዜጣ ቀስ በቀስ እንደ ማስታወቂያው ግዝፈት ከ7 ዶላር እስከ 125 ዶላር ድረስ አስከፍሏል። ጋዜጣው ላይ የተለያዩ ንግድ ተቋማት አገልግሎታቸውን ያስተዋውቃሉ።

ለ ሃያ ዘጠኝ ዓመታት በዩናይትድ ስቴትስ የኑሩት አቶ ኤልያስ ኃይለ ኢየሱስ ጋዜጣቸው በየንግድ ቤቶቹ ደጃፍ እየተቀመጠ የብዙ ኢትዮጵያውያን ንግድ ተኮር የመረጃ ምንጭ ሲሆን የሚፈጥርባቸው ደስታ የሚገመት ነው። እሳቸው ግን የደስታቸው ሁሉ ደስታ ወደ ሀገራቸው መመለስ ሳይሆንባቸው አልቀረም። ከጥቂት ዓመታት ወዲህ ጠቅልለው ወደ ሀገር ቤት ተመልሰዋል። ለዚህ ውሳኔያቸው ሲሰናዱ ሐሳብ የሆነባቸው ጉዳይ ለዓመታት የቆየውን ጋዜጣ ዘግተው የመሄዳቸው ነገር ነው። ለሳቸው አትርፍ የሚለው ስያሜ ከትርፍና ከመጠቀም የተሻገረ ትርጉም አለው። የአያታቸው ስምም ነው። የአያታቸውን ማስታወሻ እንዴት ጥለው ትሄዳሉ? ያኔ ነው ቤታንያ ባልቻ የተገኘችው። ሶስት ዓመት ሊሆነኝ ነው ስራ ውስጥ ከገባው። ኤልያስ በጣም ጎበዝ ነው። ብቻውን ነው ይህን ሁላ ሲሰራ የነበረው ብዙ ሰው የማይረዳው ኤዲቲንግ ጀምሮ ከስልክ መቀበል ጀምሮ፣ ዲሊቨሪ ቀጥሎ ሁሉን ነገር የሚሰራው አንድ ሰው ነው። ይህንን ሪስፖንስብሊቲ ወስዶ ለእኔ በትልቅ ሬስፖንሲቢሊቲነት መስጠት ራሱ ለእኔ አን ኦነር፣ ከኤልያስ መቀበሉ ራሱ። ቤታንያ ባልቻ የአቶ ኤልያስ የወንድም ልጅ ናት። የአትረፍ ጋዜጣን አደራ ተቀብላለች። ጋዜጣው ከዘመኑ አውድ እንዳይርቅ የተለያዩ ለውጦችንም እንዳደረገችበት ትናገራለች። የቆየ ዌብሳይት ነበር እሱ ላይ ማሻሻል አድርገናል። አንድ ብዙ የስልክ ጥሪዎች የቀረፍኩበት ሰው የሚደውል የነበረው ጋዜጣው መች ነው የሚወጣው? የቤት ኪራይ ኮስቲኖች በርዙን የተወሰነ ለመቅረፍ አትሊስት መች እንደሚወጣ ዌብሳይቱ ላይ ኤቭሪ ትሪ ዊክስ አፕዴት እያደረግን እሱን ለመቅረፍ ችለናል። አንደኛ እሱ ነው። ሁለተኛ ዌብሳይቱን ማሻሻል ወደ አዲስ ቀይረነዋል። አሁን በቶኒ ቶኒ እቅዳችን ደግሞ ወደ አፕሊኬሽን ሙሉ ለሙሉ ጋዜጣውን እናወጣዋለን ማለት አይደለም። በአፕሊኬሽን ግን የተወሰነ መልክ ኦንላይን ፔመንት ድሮም ነበረን፣ ግን በሞደርን ዌይ አድርገን አፕሊኬሽኑ ላይ የተወሰነ መልክ እንቀይራለን ብለናል ወደዛ ከቢታንያ ጋር በነበረኝ አጭር የስልክ ቆይታ የተረዳሁት ነገር ቢኖር ማስታወቂያዎች የሚታተሙበት ስምንት ሺህ ቅጂዎች ያሉት ጋዜጣ ብቻ አይደለም፣ የኢትዮጵያን ማህበረሰብ በአቅሙ የሚያገናኝ ትንሽ የገበያ የንግድ ሀሳብ መገናኛ መላም ነው። ሞግዚት ፈላጊ፣ የቤት ኪራይ፣ ደባል ፈላጊ፣ በአደራ ወደ ሀገር ቤት ሻንጣ የሚወስድለት ፈላጊ፣ ትላልቅ የመኪና ሻጮችን ከመሰሉ ድርጅቶች ጋር በዚች ጋዜጣ ውስጥ አለሁ ይላል። I'm not አብረን ስላመሸን ደስ ብሎናል። ሀብታሙ ዘይም አብሬያችሁ ነበርኩ። ከሰኞ ጀምሮ በሚኖሩን መደበኛ የጋቢና ቪኦኤ ጥንቅሮች እንገናኛለን። ደናምቶ አጉሽ ተረካ